ሶማሊያ የዘመተው የአፍሪቃ ህብረት ሰላም አስከባሪ ጦር በጁባ ሸለቆ በአልሸባብ መዳፍ ስር የሚገኙትን የባኮል ና ሂራን አካባቢዎች ለማስለቀቅ ተጨማሪ አራት ሺህ ወታደሮች እንደሚያስፈልጉት ገልጧል። ከኢትዮጵያ፣ ኬንያ፣ ጅቡቲ፣ ዩጋንዳ ና ብሩንዲ የተውጣጡ 21129 ወታደሮች ያሉት አህጉራዊው ሰላም አስከባሪ ኃይል ግን የተሰጠውን ተልዕኮ መወጣት ተስኖታል እየተባለ ይተቻል። የአፍሪቃ ህብረት የሶማሊያ ሰላም ማስከበር ተልዕኮ በእንግሊዝኛ ምህፃሩ አሚሶም ቃል አቀባይ ኮሎኔል ጆሴፍ ኪበት አልሸባብን ድል ለመንሳት በአጠቃላይ 49 ሺህ ወታደሮች እንደሚያስፈልጉ ዘኢስት አፍሪቃ ለተሰኘው የኬንያ ጋዜጣ በዚህ ወር መጀመሪያ ተናግረዋል። ቃል አቀባዩ የኢትዮጵያ ወታደሮች የለቀቋቸውን ስድስት የሶማሊያ ከተሞች የአልሸባብ ታጣቂዎች ቢቆጣጠሯቸውም ለጊዜው በተልዕኮ ላይ ተጽዕኖ አላሳደረም ብለዋል። የአፍሪካ ህብረት የሰላም አስከባሪ ጦር ወደ ሶማሊያ ከዘመተ ዘጠኝ ዓመታት በላይ ቢቆጠሩም የታቀደለትን ዓላማ ማሳካት ተስኖታል የሚል ወቀሳ አይቀርብበታል። የጸጥታ ተንታኞች በሰላም አስከባሪ ወታደሮች ዘንድ መሰላቸት ከመፈጠሩን ባሻገር እርስ በርስ ያለው የእዝ ሰንሰለት ልል ነው ሲሉ ይተቻሉ። የፖለቲካ ተንታኙ አቶ ቻላቸው ታደሰ ከአህጉራዊው ሰላም አስከባሪ ኃይል ውጪ በሶማሊያ ዘምቶ የነበረው የኢትዮጵያ ጦር ጥሎ መውጣት በተልእኮ ላይ ጫና እንደሚያሳድር ይናገራሉ። በተናጠል ያሉት ደግሞ ቀድሞ ቦታዎችን በማጽዳት አዳዲስ ነጻ ቦታዎችን በመፍጠር ለአሚሶም ምቹ ሁኔታዎችን ሲፈጥር የኖረ ነው እና የዚህ ጦር መውጣት አሚሶምን ከፍተኛ ስጋት ላይ ይጥለዋል። ሞኮሪ ኢልአሊ በለደ ወይንና የአልጋን ከተሞች የኢትዮጵያ ወታደሮች ከለቀቋቸው መካከል ይገኙበታል። የኢትዮጵያ መንግስት በሶማሊያ ምርጫዋ ዜማ ወታደሮቹን ለምን ማስወጣት እንደፈለገ በግልጽ ያለው ነገር የለም። ገንዘብና የኢትዮጵያ ፖለቲካ ውጥንቅጥ ለኢትዮጵያ መንግስት ውሳኔ ምክንያቶች ሳይሆኑ አይቀሩም የሚሉ መላምቶች ግን እዚህም እዚያም ተደምጠዋል። አቶ ቻላቸው ታደሰ ኢትዮጵያ ወታደሮቿን ያስወጣችው በአገር ውስጥ የፖለቲካ ውጥንቅጥ ስለገጠማት ነው የሚለው ክርክር ውሃ አይቋጥርም የሚል እምነት አላቸው። በአቶ ቻላቸው ትንታኔ መሰረት የኢትዮጵያ መንግስት ወታደሮቹን ከሶማሊያ በማስወጣት ከምዕራባውያኑ የደረሰበትን ዲፕሎማሲያዊ ጫና ለማርገብ ተጠቅሞበታል። አሁን ጊዜው ምዕራባውያን በመንግስቱ ላይ አዋ ወደምታዋጁ እና ሕዝባዊ ተቃውሞውን አያያዝ በተመለከተ ባላቸው ግፊት እያሳደሩበት ስለሆነ የፖለቲካ መሻሻሎች እንዲያደርግ እሱን ግፊት መንግስት ስላልወደደው ከሱማሊያ ጦሩን በማስወጣት ከምዕራባውያን የሚመጣበት ግፊት እንዲለዝ ብለት ይፈልጋል። በእርግጥም ምዕራባውያን አማራጭ እንደሌላቸው ኢህአዲግ በጠንቅ ቆያቃል። ምክንያቱም አሁን ደቡብ ሱዳን አራት ሺህ ጦር ያስፈልጋል ተጨማሪ፣ ኬንያ ጦር አላዋጣም ብላለች። ስለዚህ ኡጋንዳ ልታዋጣ አትችልም። ስለዚህ ኢትዮጵያ በደቡብ ሱዳንም ትፈልጋለች፣ በሱማሊያም ትፈልጋለች። ግፊቱ በተጽዕኖ እንዲቀንስልኝ በዚህ መንገድ እንደ መጫወቻ ካርድ ልጠቀምበት የሚል አይነት ነው። የጸጥታ ትብብሩን ሱማሊያ ላይ ያለውን እንደ መሳሪያ ሊጠቀምበት ነው የሚለው ግምት የበለጠ ያመዝናል ባይነኝ። በእኔ በኩል አለም አቀፉ ማህበረሰ ሰብ ሶማሊያን ለማረጋጋትእና በሁለት እግሯ ለማቆም አሁንም ጥረት እያደረግኩ ነው ቢልም የውጊያ ስልቱን ወደ ደፈጣ የቀይረው አልሸባብ እና በራስ ገዟ የፑንትላንድ ግዛት የቃንዳላ ከተማን የተቆጣጠረው ራሱን እስላማዊ መንግስት ብሎ የሚጠራው ታጣቂ አሁንም ስጋት ናቸው የፑንትላንድ ወታደሮች ራሱን እስላማዊ መንግስት ብሎ ከሚጠራው ታጣቂ ቡድን ጋር ባሻሽን ከተባለች ከተማ ተዋግተው ሰባት ገደልን ማለታቸው አይዘነጋም አቶ ቻላቸው አልሸባብ ተጠናክሮ ወደ ሞቃዲሹ ከገሰገሰ የኢትዮጵያ ጦር ተመልሶ ወደ ሶማሊያ መግባቱ አይቀርም ሲሉ ይናገራሉ። ሶማሊያ ተረጋግታ እንደ ሀገር ልትቆም ትችላለች ወይ? የኢትዮጵያ ጦር ከወጣ የሚለው ነገር በጣም አሳሳቢ ነው። ግን ያም ሆኖ አልሸባብ ብዙ ቦታዎችን እያጠቃ ወደ ሞቃዲሾ ቢጠጋ የኢትዮጵያ ጦር አሁንም ተመልሶ ይገባል፣ እንደወጣ አይቀርም። ምክንያቱም ሞቃዲሾ ተመልሳ በአልሸባብ ቁጥጥር ስር እንድትሆን አይፈልግም የኢትዮጵያ መንግስት። አሚሶም ወደ ሶማሊያ ከዘመተበት የጎርጎሮሳዊው ሁለት ሰባት ዓመተ ምህረት ጀምሮ ከአውሮፓ ህብረት ብቻ ወደ አንድ ነጥብ ሁለት አምስት ቢሊዮን ዩሮ የገንዘብ ድጋፍ አግኝቷል። ለአስር ዓመታት ያክል የበርካቶች ደምና ከፍተኛ ውጪ የፈሰሰበት ተልእኮ ግን እንደታቀደ ለት ሶማሊያን ለማረጋጋቱ በእርግጠኝነት የሚናገር አልተገኘም። በጎርጎሮሳዊው 2020 ዓ ም ሶማሊያን ለቆል መውጣት ያቀደው አሚሶም በፈረንጆቹ አዲስ ዓመት በአልሸባብ ላይ አዲስ ዘመቻ ሊጀምር ውጥን ይዟል።